Yamir yeah, yeah, Radio It's imperative for Mr. Barr to make the full report public. And Mr. For Barr, Mulun report Yifama Chono. ለሪፖርቱ መሰረት የሆኑትን መረጃዎችና ውጤቶቹን ለተወካዮች ምክር ቤቱ ማቅረብ አለባቸው። የቀደሙት በዩናይትድ ስቴትስ እንደራሴዎች ምክር ቤት አናሳ ቁጥር ያላቸው ዲሞክራቶች ተወካይ ቼክ ሹመር ሲሆኑ የሙለር ሪፖርት እነሱ ሲጠባበቁት የነበረውን ያህል የሚፈነዳ ጉድ ያዘ እንዳልሆነ ገብቷቸዋል። ስለዚህ ነው አሁን ብድግ ብለው ማአት አይነት ውንጀላ የሚያሰሙትና ምርመራዎች ይከፈቱ ማለት የጀመሩት። እኚህኛው ደግሞ በሕዝብ ተወካዮች ምክር ቤት የሪፐብሊካን ፓርቲ አባል ናቸው። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። በወቅታዊ ርዕሶች ዙሪያ የተሰናዱ በርከት ያሉ ቅንብሮችም በሁለተኛው አጋማሽ ይጠብቋቸዋል። አድማጮች እንደምን አምሽታቸዋል። ሌሎች በርከት ያሉ ወቅታዊ ዘገባዎች ቅንብሮችን ለዛሬ መጋቢት 16-2011 ስርጭታችን ይዘን ተገኝተናል። የምናስተናግዳችሁ እኔ አዲሱ አበበ ና እኔም አሉላ ከበደ ከአቀናባሪያችን ንግስት ታምሬ ና ከስርጭት መሐንዲሳችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን ያለም ዜና የበረራ ቁጥር ኢቲ 302 የሆነውና ከ15 ቀን በፊት ኢትዮጵያ ውስጥ የተከሰከሰው ቦይንግ 737 ማክስ 8 የኢትዮጵያ አየር መንገድ አውሮፕላን አደጋ መንስኤ ገና እየተጣራ በመሆኑ የተሟላ መልስ እስከሚገኝ በሚደረገው ጥረት ሁሉ ያልተቆጠበ ትብብር እንደሚያደርጉ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም አስታወቁ። አቶ ተወልደ ዛሬ ሰኞ ይፋ ባደረጉት መግለጫቸው የተሟላ መልስ ከመገኘቱ አስቀድሞ የአንድም ሰ ሕይወት ቢሆን አደጋ ላይ እንዲወድቅ ማድረግ ተገቢ አይደለም ብለዋል። አደጋው ከኢንዶኔዥያው ላየን ኤር ጋር ተመሳሳይ መሆኑን ከግምት በማስገባት ያሉንን ማክስ ኤት አውሮፕላኖች በሙሉ እንዳይበሩ አድርገናል ያሉት አቶ ተወልደ ይኸው አውሮፕላን በመላው ዓለም እንዳይበር መደረጉንም አክለው ገልጠዋል። አንዳንድ ሚዲያዎች የአብራሪዎቹን ብቃት ጥያቄ ውስጥ ሲያስገባ ዘገባ ቢያወጡም አብራሪዎቹ የተሟላና ተገቢውን የሲሙሌተር ስልጠና ያላቸው እንደነበሩም አቶ ተወልደ አክለው ገልጠዋል። ይህ አሳዛኝ አደጋ የኢትዮጵያ አየር መንገድን በትክክል የሚገልጠው አይደለም ሲሉም ዋና ሥራ አስፈጻሚው ገልጠዋል። በተያያዘ ዜና ዋና ቢሮው ኒውዮርክ የሆነውን ደ ኒውዮርክ ታይምስ ጋዜጣ የኢትዮጵያ አየር መንገድ እንደሚከስ አቶ ተወልደ አስታውቀዋል። ጋዜጣው ይፋ ባደረገው አንድ ዘገባው የወደቀውን የቦይንግ 737 ማክስ ኤት አውሮፕላን አብራሪ በዚያ አውሮፕላን ላይ ተገቢውን ሥልጠና አልወሰደም ብሎ መጽሐፉ ይታወሳል። እናም የኢትዮጵያ አየር መንገድ ሊመሠረት ያቀደው ክስም በዚህ ዘገባ መነሻነት እንደሆነ የጠቆሙት አቶ ወልደ ዋሽንግተን ፖስትም ይህንኑ መሠረተ ቢስ የሐሰት ዜና ዘግበዋል ብለዋል። አክለውም በነዚህ መገናኛ አወታሮች ላይ አስፈላጊ የሆነውን ሕጋዊ እርምጃ ሁሉ እንወስዳለን ብለዋል። በሌላ ተያያዥ ዜና የአሜሪካው አውሮፕላን አምራች ቦይንግ ለአቪየሽን መሪዎች ሊሰጥ ባቀደው ገለጻ ላይ የኢትዮጵያ አየር መንገድ እንደማይካፈል የአየር መንገዱ ቃል አቀባይ ለሮይተርስ ዜና አውታር በሰጡት ገለጻ አስታወቁ። ቃል አቀባዩ አቶ አስራት በጋሻውን እንደገለጡት አየር መንገዳቸው በዚህ ቦይንግ ባዘጋጀው ገለጻ ለመገኘት ለጊዜው ምንም እቅድ የለውም። ይህ የኢትዮጵያ አየር መንገድ ምላሽ የተሰማው ቦይንግ ወደ ሁለት መቶ ለሚሆኑ አብራሪዎችና ቴክኒሽያኖች እንዲሁም አሰልጣኞች ከነገ ወዲያ ረቡዕ ገለጻ ለማድረግ ማቀዱን ተከትሎ ነው። የዩናይት ስቴትስ አውሮፕላን አምራች ቦይንግ ገለጻውን ያዘጋጀው በወራት ልዩነት ሁለት አገሮች ላይ ተከስክሰው ከ 3 መቶ በላይ ህይወት የጠፋባቸውና በአሁኑም ወቅት በመላው ዓለም ከመብረር የታገዱት 737 ማክስ 800 አውሮፕላኖቹ ወደ አገልግሎት እንዲመለሱ ለማመቻቸት እንደሆነም ተገልጧል። የትግራይ መልሶ መቋቋም ድርጅት ትዕምት ተጠሪነቱ ለትግራይ ክልል ምክር ቤት እንዲሆን ዛሬ ወሰነ። ትዕምት ተጠሪነቱ ለምክር ቤቱ እንዲሆን የትግራይ ክልል ምክር ቤት ባካሄደው ጉባኤ መወሰኑን የገለጡት የክልሉ የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ናቸው። ሙልጌታ አጽብሃ ዘገባ አለው። የትግራይ መልሶ ማቋቋም ድርጅት ትዕምት በመተዳደሪያ ደንብ መሰረት ባለቤቱ ትግራይ ህዝብ መሆኑን ተግባራዊ ለማድረግ የድርጅቱ ምክር ቤትና ቦርድ ውሳኔ አሳልፏል። የክልሉ ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሰም የትግራይ ህዝብ ተጠቃሚነትን ወደ ላቀ ደረጃ ለማድረስ እንዲሁም ይሄ በየደረጃ ያሉ የትዕምት ተቋማት የተመሰረቱበትን መተዳደሪያ ደንብ ማዕከል በማድረግ መተዳደሪያ ደንቡም ባለቤቱ የትግራይ ህዝብ ነው ስለሚል የትግራይ ህዝብ ውክልና ያለው ከፍተኛ ፖለቲካ ስልጣን ያለው የትግራይ ምክር ቤት ስለሆነ፣ ስለዚህ የትዕምት ቦርድና ምክር ቤት አባላት ሙሉ ለሙሉ ተጠሪነታቸው ወደ ትግራይ ብሔራዊ ክልላዊ መንግስት ምክር ቤት እንዲሆን በበላይነት አጠቃላይ አፈጻጸሙን የሚገመግመውና የሚከታተለውም የትግራይ ክልል ምክር ቤት እንዲሆን መነሻ ሀሳብ በማቅረብ የትግራይ ክልል ምክር ቤት ይህንን ውሳኔ በዝርዝር ከገመገመና ከተወያየበት በኋላ ትዕምት ተጠሪነቱ ወደ ትግራይ ክልል ምክር ቤት እንዲሆን በሙሉ ድምፅ ወስነዋል። የተቋሙ ምክር ቤት አባላት የወረዳዎች፣ የመቅለና የክፍለ ከተሞች የህዝብ ተወካይ ምክር ቤት አፈጉባኤዎች አባላት እንዲሆኑ ተወስኗል። ሌሎችም በምክር ቤቱ እንዲካተቱ መወሰኑ ተናግሯል። ወይዘሮ ሊያ ከዛም በተጨማሪ የወጣቶች፣ የሴቶች፣ የአርሶ አደሮች ታጋዮች ማህበር እንዲሁም የአካል ጉዳተኞች ማህበር እና የተለያዩ የሙያ ማህበራትም የምክር ቤቱ አባላት እንዲሆኑ ከተለያዩ ተቋማት የታወቁ ግለሰቦች ምሁራኖችም ያሳተፈ የምክር ቤቱን አባላት የተለያዩ የህብረተሰብ ክፍል ባሉበት ደረጃ እንዲቋቋም ተደርገዋል። የትዕምት ምክር ቤትና ትግራይ ክልል ምክር ቤት አጠቃላይ ግንኙነታቸውና በሂደትም አጠቃላይ የስራ አፈጻጸሙን የሚገመግምበትን አሰራርና መመሪያን ከትዕምት መተዳደሪያ ደንብ በተቀናጀ መልኩ በትግራይ ክልል ምክር ቤት በሚወጡ አሰራሮችና መመሪያዎችን ደንብ መሰረት ተገዢ ሆኖ የሚሄድ መሆኑንም ከዚህም በተጨማሪ የወሰነ መሆኑን ለማሳወቅ ነው። የትግራይ መልሶ ማቋቋም ድርጅት ስምት ከተመሰረተ አራት አመታትን ያስቆጠረ ድርጅት ነው። ለአሜሪካ ድምጽ ሙልጌታ አጽባሀ መቀለም። ሙልጌታ አጽባሀ ለዘገባው እናመሰግናለን። የዓለም አቀፍ ቀይ መስቀል ፌዴሬሽንና የቀይ ጨረቃ ማህበራት ሞዛምቢክ ውስጥ ሳይክሎን ወይም ከባድ አውሎ ንፋስ የተቀላቀለበት ማዕበል ካደረሰው ከፍ ያለ ጉዳት የተረፉትን ሁለት መቶ ሺህ የሚሆኑ ሰዎች ከህልፈት ለማዳን የ 3 ነጥብ አምስት ሚሊዮን ዶላር ረድኤት ለማግኘት ተማጽነዋል። ሊሳ ሽላይን አለም አቀፉ የቀይ መስቀል ፌዴሬሽን ዋና ጽህፈት ቤት ከሚገኝባት ጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ትዝታ በላቸው ይዛ ቀርባለች። የዓለም አቀፉ ቀይ መስቀል ፌዴሬሽን ዋና ጸሐፊ ኤልሃዲ አሳይ ይህን ተማጽኖ ያቀረቡት ባይራ የተባለችውን የሞዛምቢክ ከተማ ጎብኝተው ከተመለሱ በኋላ ነው። አይዳይ የሚል ስያሜ የተሰጠው ሳይክሎን ወይንም ከባድ አውሎ ንፋስ የተቀላቀለበት ማዕበል ባህር ጠረፍ የምትገኘውን የባይራ ከተማ ዘጠና ከመቶ ማውደሙን ቀይ መስቀል ጠቁሟል። የቀውሱ ደረጃ አስከፊ ነው፣ በሕይወት የተረፉት ሰዎች የኑሮ ሁኔታም ዘግናኝ ነው ሲሉ ሳይ ገልጸውታል። አንዱ ያዩት መጠለያ ቦታ ራሱ አስጊ ሁኔታ ላይ ይገኛል ብለዋል። ከጎበኛዋቸው መጠለያዎች አንዱ ትምህርት ቤት ላይ የሚገኘውን ነው። ሦስት ሺህ የሚሆኑ ሰዎች በአስራ አምስት የትምህርት ቤት ክፍሎች ተፋፍገው ይገኛሉ። የትምህርት ቤቱ ግማሽ በጎርፍ ተጥለቅልቋል። ለእነዛ ሰዎች ሁሉ ስድስት መጸዳጃ ቦታዎች ብቻ ናቸው ያሉት። ስለሆነም በውሃና በንጽህና ጥበቃ ጉድለት ሊፈነዳ የተቃረበ ቦምብ ላይ ነው የተቀመጥነው ስል ማጋነን አይሆንም፣ ሳይ ተስቦና ኮሌራን የመሳሰሉ ውሃ ወለድ በሽታዎች ሊዛመቱ እንደሚችሉ በመግለጽ አስጠንቅቀዋል። በእንደዚህ አይነቱ ሁኔታ እነዚህና ሌሎች በሽታዎች ከባድ አደጋ እንደሚደቅኑ የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማኅበራት ዋና ጸሐፊ ሳያስገንዝበዋል። አስቸኳይ እርምጃ ከተወሰደ ግን ችግሮቹ ሊወገዱ ይችላሉ ብለዋል። ቀይ መስቀል የጠየቀው እርዳታ ለተፈናቀሉ የአስቸኳይ ጊዜ መጠለያ፣ የጤና፣ የውሃና የጽዳት ጥበቃ አገልግሎት ለማቅረብ እንደሚውል ዋና ጸሐፊው ገልጸዋል። የረዴት ሰራተኞች ብዙውን ጊዜ ችላ የሚባሉትን የዕድሜ ባለጸጎችን በሴቶች የሚመራ ቤተሰብን ልጆችንና የአካል ጉዳተኞችን ለመርዳት ልዩ ጥምረት እንደሚያደርጉም ሳያስገንዝበዋል። በእንዲህ ዓይነት ቀውስ ወቅት ሴቶችና ልጆች ለተለያዩ በደሎችና ለወሲብ ጥቃት እንደሚጋለጡም ሳይገልጸው፣ ዓለም አቀፍ የቀይ መስቀል ፌዴሬሽን ጥበቃ እንደሚያደርግላቸው አስምረውበታል። ዘገባውን ያቀረበችውን ትዝታ እናመሰግናለን። በመጨረሻም በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አላስፈላጊ ጣልቃ ገብነት አልፈጸምኩም ስትል ሩሲያ ዳግመኛ አስተባበለች። ምንም እንኳ ልዩ መርማሪው ሮበርት ሙለር ፕሬዚዳንት ትራምፕ በምርጫው ለማሸነፍ ከሞስኮው ጋር አልተመሳጠሩም ቢሉም ሩሲያ ግን በምርጫው ጣልቃ መግባቷን ባልካዱበት ሁኔታ ውስጥ ነው ሩሲያ ይህን ማስተባበያ የሰጠችው። ለሰአቱ ያለን ዜናም በዚ አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚጠላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ያሉ ዘገባዎች ልናቀርብላችሁ ነበር። ብዙ ጊዜም የለንም። የዕለቱ አብይ ርዕስ በቀጣይ በቀጥታ ይቀጥላል። የዩናይት ስቴትሱ ልዩ አቃቤ ሕግ ሮበርት ሙለር ሩሲያ እንደ አውሮፓውያን የዘመን አቆጣጠር በ2016ቱ ፕሬዚዳንታዊ ምርጫ እጇን አስገብታ እንደሆን በሚል ሲያካሄዱት የቆየውን ምርመራ ሪፖርት አስረክበዋል። ጠቅላይ ሚኒስትር ጠቅላይ አቃቤ ሕጉ ዊሊያም ባር ትናንት እሁድ ለምክር ቤቱ ያቀረቡት የሪፖርቱን ጭማቂ ጥንቅር ታዲያ ፕሬዚዳንት ዶናልድ ትራምፕ የምረጡኝ ዘመቻቸውም ሆነ ከዘመቻቸው ጋር የተገናኘ ማናቸውም ሰው ከሩሲያ ጋር እንዳልተመሳጠረ ይናገራል። ፕሬዚዳንት ዶናልድ ትራምፕ በሮበርት ሙለር በምርመራው ጣልቃ በመግባት ወይም ምርመራውን ሊያሰናክሉ በመሞከር የፍትህ ሂደት የማደናቀፍ ወንጀል ፈጽመዋል ወይም የሚለውን ጥያቄ በተመለከተ ግን ጠቅላይ አቃቢ ሕጉ ውሊያም ባር ሪፖርቱ ፕሬዚዳንቱ ወንጀል ፈጽመዋል የሚል ድምዳሜ ላይ አልደረሰም፣ ከወንጀልም ነጻ ናቸው አላለም ብለዋል። የአሜሪካ ድምጹ ማይክል ብራውን ባጠናቀረው ዘገባ የሙለር ሪፖርት ለህዝብ ይፋ ይደረጋል? ምን ያህል ውስጥ ነው ይፋ የሚደረገው? በሚሉት ዙሪያ አዲስ እሰጥ አገባ እየተቀሰቀሰ መሆኑን አመልክቶ ተከታዩን ዘገባ አጠናቅሯል። ቆንጅታየ ይዛቀርባለች። አዎ የፕሬዚደንት ዶናልድ ትራምፕን አስተዳደር ዘመን ሲፈታተን የቆየው ምርመራ ተጠናቋል። ፕሬዚደንቱም ሲያስተባብሉ ነው የከረሙት። የተፈጸመ የመመሳጠር አድራጎት የለም፣ ተፈጽሟል የሚባለው ሸፍጥ ነው፣ እኔ ከሩሲያ ጋር አልመሳጠርም። በምርመራው ሰላሳ ሰባት ተከሰዋል። አምስት የፕሬዝደንቱ የቀድሞ ረዳቶች ወንጀል መፈጸማቸውን አምነዋል። ሮበርት ሙለር ሪፖርታቸውን ለጠቅላይ አቃቤ ሕግ ዊሊያም ባር አስረክበዋል። ከሪፖርቱ ምን ያህሉ ለኮንግረስና ለአሜሪካ ሕዝብ ይፋ እንደሚደረግ የመወሰን ስልጣን ያላቸውም ጠቅላይ አቃቤ ሕጉ ናቸው። ዲሞክራቶች በጉዳዩ ዙሪያ ድምፃቸውን እያሰሙ ነው። በመወሰኛ ምክር ቤቱ የዲሞክራቶች መሪው ሴኔተር ቸክ ሹመር ስ ሚስተር ባር ሙሉን ሪፖርት ይፋ ማድረግ ግዴታቸው ነው። ለሪፖርቱ መሠረት የሆኑትን መረጃዎችና ውጤቶቹን ለተወካዮች ምክር ቤቱ ማቅረብ አለባቸው። የተወካዮች ምክር ቤት ዲሞክራት አባል አዳም ሼፍ ሪፖርቱን መቅበር እችላለሁ ብሎ እንዳያስቡ፣ ሪፖርቱ ሙሉ በሙሉ ለሕዝብ ይፋ መደረግ አለበት። ሪፐብሊካኑ የመወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ሊንዚ ግራም በበኩላቸው የሪፖርቱ አያያዝ ሕጉ በሚፈቅደው መሰረት በተቻለ መጠን ግልጽ መሆን አለበት ብለዋል። ሌሎች ሪፐብሊካኖች ደግሞ ዲሞክራቶች ምንም ቢሆን አይረኩም በማለት ይተቻሉ። የተወካዮች ምክር ቤት አባል ጂም ጆንስ አንዱ ናቸው። የሙለር ሪፖርት እነሱ ሲጠባበቁት የነበረውን ያህል የሚፈነዳ ጉድ የያዘ እንዳልሆነ ገብቷቸዋል። ስለዚህ ነው አሁን ብድግ ብለው ማአት አይነት ውንጀላ የሚያሰሙትና ምርመራዎች ይከፈቱ ማለት የጀመሩት። ዲሞክራቶች እንደዚያ ነው የሚንቀሳቀሱት። ዲሞክራቶች በበኩላቸው ሪፖርቱ ትራምፕ ከወንጀል ነፃ መሆናቸውን አረጋግጦላቸዋል ብሎ ከወዲሁ መለፈፍ ችኮላ ነው በማለት ይከራከራሉ። የተወካዮች ምክር ቤት አባል አደም ሺፍ እንደገና መጀመሪያ ሪፖርቱ ምን እንደሚል እንይ። ሪፐብሊካኖች ሪፖርቱ ትራምፕንና የቀድሞ ረዳቶቻቸውን ነፃ ያወጣቸዋል ብለው ያን ያህል የሚተማመኑ ከሆነ ይፋ እንዲደረግ፣ ለሪፖርቱ መሠረት የሆኑትን ማስረጃዎች ኮንግረስ እንዲያገኝ መታገል አለባቸው። አያይዘውም አደም ሺፍ የፍትህ ሚኒስቴር ስልጣን ላይ ያለ ፕሬዚደንት መክሰስ አለመቻሉ እንዳለ ሆኖ ኮንግረሱ ግን ፕሬዝደንቱን ተጠያቂ የማድረግ ኃላፊነት አለበት ብለዋል። በዚህ መካከል ታዲያ ህዝቡ ግራ በተጋባ ሁኔታ የሚሆነውን እየጠበቀ ነው። የቺካጎ ዩኒቨርሲቲ ተማሪው ክሪስቶፈር ዊልሰን የሪፖርቱን ይዘት ማየት አለብን መሰለኝ። የሆነ ሆኖ እንደ እኔ አስተያየት ብዙ ነገር ተገኝተዋል። ነገር ግን ሙለር ምንም ማድረግ አልቻሉም ወይም ደግሞ ይህ ነው የሚባል ነገር ስላልተገኘ በዚሁ ማብቃቱ ነው ከሁለት አንዱ ነው የሚሆነው። የላዮላ ዩኒቨርስቲ የህግ ፕሮፌሰሯ ጄሲካ ሌቪንሰን በበኩላቸው ይህ ቀን በጉጉት ስንጠብቀው የቆየነው ነው። አሁን ደግሞ እንግዲህ ከሪፖርቱ ምንም አይነት መረጃ ሳናገኝ ለወራት ልንጠብቅ እንችላለን ይላሉ። ሩሲያ በአሜሪካ ምርጫዎች ጣልቃ ለመግባት ፈጽሞ ሞክሬ አላውቅም ስትል ስታስተባብል ነው የቆየችው። የሁለቱም ፓርቲዎች የምክር ቤት ተወካዮች ግን ይህን ማስተባበያ ውድቅ ሲያደርጉ ቆይተዋል። የዕለቱ አብይ ርዕስ ነበረ። ሌሎች ዘገባዎች ደግሞ ይቀጥላሉ። በኢትዮጵያ ፍርድ ቤቶች ሕግ ከማስጠበቅና ፍትህ ከማስከበር ይልቅ ለሀብታሞችና ለባለስልጣናት የተገዙ ናቸው የሚለው አመለካከት አብዛኛው ሕዝብ ዘንድ የሚንጸባረቅ መሆኑን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ተናግረዋል። ህዝቡ በፍርድ ቤቶች ላይ ያለውን እምነት ለማጎልበት ይረዳሉ በተባሉ ሁለት ረቂቅ ሕጎች ላይ የተያያዘውን ውይይት የተከታተለው የአዲስ አበባ ዘጋቢያችን መለስካቸው አማ ነው። ቀጥል። የፌዴራል ጠቅላይ ፍርድ ቤት የዳኝነት ስርዓቱ የተስተካከለና ህብረተሰቡ በፍርድ ቤቶች ላይ ያለው አመኔታ እንዲጨምር ለማድረግ እየሰራ ነው ሲሉ ፕሬዚዳንቷ ወይዘሮ መዓዛ አሸናፊ አስታወቁ። ወይዘሮ መዓዛ ከትናንት በስቲያ በሁለት ረቂቅ አዋጆች ላይ የተካሄደውን ውይይት ሲከፍቱ ባሰሙት ንግግር የዳኝነት ሥርዓቱን ለማሻሻል ጠቅላይ ፍርድ ቤቱ 17 ከፍተኛ የሕግ ባለሙያዎችን ያካተተ የዳኝነት ሥርዓት ማሻሻያ ጉባኤ አቋቁመዋል። አማካሪ ጉባኤው በስሩ ሦስት ንዑሳን ኮሚቴዎችን በማዋቀር ዘርፈ ብዙ ተግባራትን በማከናወን ላይ እንደሚገኝም ወይዘሮ መዓዛ ተናግረዋል። ፕሬዚዳንቷ በአሁኑ ወቅት በኢትዮጵያ ያሉ ፍርድ ቤቶች በአብዛኛው ሕዝብ ዘንድ እንዴት እንደሚታዩም ጠቁመዋል። ከተለያዩ ባለድርሻ አካላት ጋር ካደረግናቸው ውይይቶች አቤቱታ ለማቅረብ ወደ ጽፈት ቤታችን በየዕለቱ ከሚመጡ ባለጉዳዮችና ና በፍትህ ስርዓቱ ላይ ከተደረጉ ጥናቶች ለማረጋገጥ እንደቻልነው ፍርድ ቤቶችን በተመለከተ በአብዛኛው የህብረተሰብ ዘንድ ያለው እይታ የዳኝነት ስርዓቱ ከህግና ፍትህ ይልቅ ስልጣን ወይም ሀብት ላለው የተገዛ እንደሆነ የሚያስብ ነው። ይህ አስተያየት የተሟላ ባይሆንም ህዝቡ በፍርድ ቤቶች ላይ ያጣውን አመኔታ ለመመለስ ቅድሚያ የሚሰጠው የለውጥ ስራ ነው። ስለዚህም በስርዓቱ ውስጥ ያሉ ዳኞች የሚጠበቅባቸውን የእውቀትና የስነ ምግባር መመዘኛ ያሟሉ መሆናቸውን መመርመር አስፈላጊ ሆኖ ተገኝቷል። በንዑሳን ኮሚቴዎች ተጥንተው ከተዘጋጁት ረቂቅ ህጎች አንዱ የዳኞቹ አስተዳደር ጉባኤን እንደገና የሚያቋቁመው አዋጅ ነው። የዳኝነት ነፃነት፣ ገለልተኝነትና ተጠያቂነት ጉዳዮች ጥናት ንዑስ ኮሚቴ ሰብሳቢ አቶ ማንደፍሮት በላይ የረቂቁን አጠቃላይ ይዘት ያብራራሉ። የቀረበው የማሻሻያ ሀሳብ የፌዴራሉን የዳኝነት አካል የፍትህ አስተዳደሩን የሚመለከት ነው። ከዚህ በፊት የነበረው የዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ የሚባል አለ፣ አሁን በስራ ላይ ያለ አሁን ከዛ ሰፋ ባለ መልኩ ጉባኤውንና የዳኞችን ብቻ ሳይሆን የፍትህ ስርዓቱን አስተዳደር በአጠቃላይ የዳኞችን አሿሿም፣ የፍርድ ቤቱን አሰራር፣ አስተዳደር፣ በጀት የመሳሰሉትን ሁሉ አጠቃሎ የያዘና በእያንዳንዱ ጉዳይ ላይ የጉባኤውንም አደረጃጀት፣ አወቃቀር ሰፋ ያለ ሰፋ ያለ ውክልና ያለበት የተለያየ የሙያ ስብጥርን ይዞ እንዲሰራ ለማስቻል እየተደረገ ነው። ይሄ ፍሬምወርክ ነው። ይሄ ፍሬምወርክ ህግ በህገ መንግስቱ የተቀመጡትን መርሆች ወደ ስራ ለመተርጎም ከሚያስፈልጉ ስራዎች አንዱ የህግ ነው። ህጉን በተለያየ ደረጃ በስራ ላይ ለመዋልም ደንቦችን የማውጣትንም አስፈላጊነት አቶ ማንደፍሮት አስገንዝበዋል። ዳኞች የሚመለመሉበትን ስርዓት በዝርዝር መስፈርቶቹ ምን መሆን አለባቸው በየደረጃው? አሁን በፊትም የለም ማለት አይደለም። አለ፣ ግን በጣም ጥቅል የነበረ ነው። እሱን በዝርዝር የማስቀመጥ እና በዛ ስርዓት እንዲሾሙ የማረግ ተጠያቂነት ደግሞ ሲኖር የሚጠየቁበትን ደግሞ የዲሲፕሊን የኮድ ኦፍ ኮንዳክት ስነ ምግባሩን ማለት ነው እሱን በደንብ በዝርዝር የሚዘረጋ ይሆናል ማለት ነው። ስለዚህ ይህ አዋጅ ሲወጣ ስራው በሙሉ አለቀ ማለት አይደለም። ሌሎች ደንቦች እና ፕሮሲጀሮች የአሰራር መመሪያዎች በዝርዝር መውጣት አለባቸው። ጠቅላይ ፍርድ ቤቱ የዳኝነት ስርዓቱን ለማሻሻል የሚያከናውናቸውን ስራዎች የተባበሩት መንግስታት የልማት ድርጅትና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስአይዲ እንደሚደግፉት ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አድማጮች ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። በአገሪቱ እየተካሄደ ያለው ለውጥ እስካሁን ያስገኘውን ውጤት አቅሎ ማየት አይገባም ሲሉ ጠቅላይ ሚኒስትር አብይ አህመድ እና አስተዳደራቸው ገለጡ። ጠቅላይነት የሚተጉ ሰዎችን ያሰንፋል ያሉት ጠቅላይ ሚኒስትሩ ለተገኙት ውጤቶች ተገቢውን እውቅና መስጠት እንደሚገባም አሳስበዋል ሲል እስክንድር ፍሬው ተከታዩን አድርሶናል። አሁን ጊዜው የለውጡን የአንድ ዓመት ጉዞ መመልከቻ ነው። ጠቅላይ ሚኒስትር አብይ አህመድና መንግስታቸው ሰሞኑን እያደረጉ ያሉት ይህንኑ ነው። በሸራተን ሆቴል የተካሄደው የሁለት ቀናት የፓናል ውይይት በዚህ ላይ አተኩሯል። መድረኩን ያዘጋጀው ራሱ የጠቅላይ ሚኒስትር ጽፈት ቤት ነው። አዘጋጆቹ ገና በመግቢያው እንዳሉትም አሁን ያለው መንግስት ከሰው ፊት የሚያስቀርብ ስራ መስራቱን ያምናል። ተጨማሪ አስተያየቶችን ለመቀበል መስተካከል ያለባቸውንም ለማስተካከልም ዝግጁ ነው። በአንድ ዓመት ውስጥ ለተሰራው ስራ እውቅና መስጠት እንደሚገባም መንግስት አሳስቧል። በአንድ ዓመት ውስጥ የተሰሩ ስራዎች በቂ አይደሉም በሚል የተለያዩ ወገኖች በማኅበራዊ ሚዲያ የሚያሰራጯቸው ሐሳቦች፣ በመድረኩም የተነሱ ጥያቄዎች መንግስትን ያስደሰተው አይመስልም። በሸራተኑ መድረክ ለምሳሌ ተከታዩን የጠየቁ ነበሩ። የመጀመሪያ ጥያቄ በክብርት ሚኒስትሯ ነው። አንድ አመት ትንሽ ነው። በአንድ አመት ጊዜ ውስጥ ችሁ ትክክል አይመስለኝም። ስለዚህ አቅጣጫ እያያችሁ ቆዩ ነው ሚሉት። ይሄ ምናልባት ትንሽ ከፍ ከፍ ላሉ ሰዎች፣ ትዕግስት ላላቸው ሰዎች ሊሆን ይችላል። የተራቡ ሰዎች ሰራጣን የሚሉ ወጣቶች፣ ትኩስ ኃይሎች፣ ለምንም ነገር ትዕግስት የሌላቸው ወጣቶች፣ በተለይ ደግሞ በእኛ ኃይል፣ በእኛ እንቅስቃሴ ስልጣን ላይ ለመውጣት ችላችኋል ለሚሏችሁ ሰዎች መልስ አይመስለኝም። ምክንያቱም እነሱ ለውጥ ይጠብቃሉ፣ አስቸኳይ መፍትሄ ይፈልጋሉ። ካለበለዚያ እናንተንም ማውረድ እንችላለን የሚል ኤክሰርሳይዝ ውስጥ እንዳይገቡ አንድ መፍትሄ የሚያስፈልገው ነገር ይመስለኛል። ለዚህ ጥያቄ ምላሽ የሰጡት በተወያይነት የቀረቡት የሰላም ሚኒስትር ሙፈሪያት ካሚል የተገኙ ውጤቶችን ቀለል አድርጎ ማየት እንደማይገባ አሳስበዋል። ሪፎርሙን በስኮፕም በዴብዝም ኮሚኒኬት ማድረግ ላይ ችግር እንዳለን እኛ ጋር እኔ እየገባኝ ነው። ከዚህ መድረክ ካልሆነ ሰው ሲረዳ በአንድ በኩል አቅልሎ የማየት የተጀመሩ ኢኒሽቲቮችን የራሱን ድሎች ማለት ነው። በሌላ አነጋገር የመንግስት ብቻ ድሎች አይደሉም እነዚህ ድሎች። በሌላ መንገድ በጣም አግዝፎ ደግሞ ያለውን ዲስራፕሽን በአብዮት መልክ መግለጽ የሚፈልግ ሰው አለ። አብዮት አደለም። አብዮት ከሆነ አብዮት ምን እንደሆነ ሁሉም ሰው ስለሚያውቅ እዚህ ዲፋይን አላረግም። እኔ አብዮት ግን አደለም። ሪፎርሙ ግን ዴብዛለው፣ ስኮፑም በጣም ሰፊ ነው። ያልተነካካ የሚባል ሴክተር የለንም። ፖለቲካው፣ ኢኮኖሚው፣ ገቨርናንሱ፣ ጀስቲስ ሲስተሙ የት ጋ ነው ያላቆሰል ነው ሬጉላቶሪው ጁዲሻሪው የት ነው ያልነካካ ነው ብዬ ሳስብ ያልነካካ ነው ቦታ፣ ፓርቲው የጀመረውም ከፓርቲው ነው። ያልነካካ ነው ቦታ የለም። ፍሬ ማፍራት ላይ አንዳንዱ የራሱን ሪዝነብል ታይም ይፈልጋል። ለምሳሌ ሴኪሪቲ ሴክተር ሪፎርም አግሬሲቭሊ ነው እየተሰራ ያለው። አንዳንዶቻችሁን ዊትነስ ማድረግ የምትችሉ ይመስለኛል። በውይይቱ ማጠቃለያ ላይ በድንገት የተገኙት ጠቅላይ ሚኒስትር አብይ አህመድም የአቅላይነት መንፈስ ያሉትን ተችተዋል። ከትናንትና ውይይታችሁ አንዳንዱ ሰምቻለሁ። በጣም የአቅላይነት መንፈስ የተጣባው ፖለቲካ ኢትዮጵያ ውስጥ ያለ። ኢትዮጵያና ኤርትራ ታርቀዋል ጥሩ ነው፣ ግን የመሪዎች ግንኙነት ይመስላል። ለምን እንደዚህ ርክስክስ እናደርገዋለን? ሀያ ዓመት እኮ አልቻልንም መፍታት ሀያ ዓመት ያልፈታ ነው ነገር ሲፈታ በልኩ ሳናወድስ የሚቀረውን ነገር ለማምጣት መጣር ስህተት ነው። ኢትዮጵያ ውስጥ ጋዜጠኛ አልታሰረም። የትኛው ጋዜጠኛ ይናገራል? ይሄ አሁንም ታስሮ ሂሮ ለመሆን የሚሯሯጠው አሁንም እኛ ስረን ጋዜጠኛ ታሰረ ተብሎ በእስር ውስጥ ጀግና ለመሆን የሚረዋል ሰው ነው ያሉ አቅላይነት የሚተጉ ሰዎችን ያሰንፋል። ጥሩ አይደለም። ማቅለል አያስፈልግም። በሚዛኑ ማየት ነው። ሶሻል ሚዲያ ጋር ተያይዞ የተነሳው ሀሳብ አጠቃላይ ሚዲያ ጋር ኢትዮጵያ አሁን ባለችበት ሁኔታ ውስጥ እየተያየ ያለው ነገር የሚጠበቅ ነው። አሁንም መርዶ እንዳይሆንባችሁ ለሚቀጥሉት ቢያንስ ከስምንት እስከ አስር ወር በተደጋጋሚ ብዬዋለሁ። ይቀጥላል። ይሄ ሁኔታ ይቀጥላል። ቡና መጨረሻ አእምሮ የምንጠጣው መጀመሪያ ተፍለቅልቆ ነው የመስከን ጊዜ ላይ እስከሚደርስ ድረስ ይቀጥላል። ብዙ ሂሮ ስላለው በዚህ ጉዳይ ማለት ነው። በኋላ ግን እየጠራ እየሰከነ መሄዱ አይቀርም። የአሜሪካ ድምፅ ያነጋገራቸው ምሁራንና የፖለቲካ ተንታኞች የጠቅላይ ሚኒስትር አብይ አህመድ የመጀመሪያ ዓመት ከነ ችግሮቹም ቢሆን እየተሳካ ሊባል እንደሚችል ያምናሉ። አዲስ አበባ ዩኒቨርሲቲ የታሪክ መምህርና የፖለቲካ ተንታኝ አቶ አበባ አያሌው ከነዚህ አንዱ ናቸው። እኔ የተሳካ ነው ነው ምለው የተሳካ ነው ምለው አንደኛ ትልቁ ነገር አገሪቱ ላይ እፎይታ፣ ይሄ በመንግስት በኩል ያለው እፎይታ ማግኘታችን። ሁለተኛ ትልልቅ ነገሮች ለሀገሪቱ ፈተና የነበሩትን አሁን ለምሳሌ ከኤርትራ ጋር ከሌሎች ጋር የነበሩትን ነገሮች ማለዘብ መቻሉ። ገና ችግሩ አልተፈታም፣ አሁንም እነዚህ ለዝበው ሰላማዊ ግንኙነት መፈጠሩ። ሶስተኛ፣ ይሄ በጎ አደረጉም መጥፎ አደረጉም፣ አኩርፎ በደጅ የነበረው ተሰዶ የጠፋው ሁሉ ወደዚህ መምጣት መቻሉ፣ የፖለቲካ ኃይሎችም ግለሰቦችም፣ ጋዜጠኞችም፣ ሌሎችም እንደገና። ጽንፍ የያዘው ሚዲያ አሁንም ብዙ አልተላቀቀም እንጂ የመንግስት ሚዲያ በአንድ በኩል አለ፣ ውጭ ያለው ደግሞ ሚዲያ አለ። አይደለም እንዴ? አሁን ይሄ የኦኤምኤን እንላለን፣ ኢሳት እንላለን፣ እነዚህ ሁሉ ያለምንም ነገር ኢትዮጵያ ውስጥ ሆኖ መስራት መቻል ትልቅ ነገር ነው። አሁን ጥሩ እየሰሩ ነው፣ መጥፎ እየሰሩ ነው፣ እሱ ገና እንግዲህ የምናውቀው ነው። ግን ለውጥ ምንድን ነው ብንል፣ አገሪቱ እንደዚህ አይነት ለውጥ አጋጥሟት አያቅም። አንደኛ ለውጥ ይመጣል፣ አንዱን ይገረስሳል፣ አንዱን ይመጣል፣ ከዛ አኩርፎ ይሰደዳል። ይሄ ግን እኮ የለም። ለውጥ ልናመጣ ነው ጀምረናልና ኑስቲ ነው። ተቋማት ታረቁ። አሁን ለምሳሌ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያክል ትልቅ ግዝፈት ያላት ቤተክርስቲያን የለችም። ተቋም ነች። ዓለም እንዲህ ያንን አንድ ማድረግ መቻል ማምጣት የስልምና ጉዳዮች አሉ ሌሎች አሉ ተከፍለው ነበር ያው ወደ አንድ በደንብ እንደው አንድ ዝርዝር ይዞ ቼክሊስት አይነት ማለት ነው ምን ተደረገ ምን ተደረገ ብሎ ለሚያስብ ሰው የስኬት ዓመት ነው። የዛን ያክል ደግሞ የፈተና ዓመት ነው የነበረ። ምክንያቱም ወትሮ ከነበረው የበለጠ መፈናቀል ከነበረው የበለጠ እርስ በርስ የመጋጨት ነገር ተከስቷል። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሃላ ላይ የፈጸሙት ባለፈው መጋቢት 24 2010 ዓ ም ነው። ይህንን የመጀመሪያ ዓመት የሚዳስሱ ዘገባዎች ሰሞኑንም ይቀጥላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስከድሮን እንደዘገባው። እናመሰግናለን። አድማጮች፣ በተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ እንሄዳለን። በምዕራብ ወለጋ ቆንዳላ ወረዳ ባለፈው ሳምንት አርብ የመንግስት ታጣቂዎች ሶስት ሰዎችን ገድለው ሌሎች ሶስት አቁስለዋል ሲሉ ወንድሜ ተገድሎብኛል ያሉ አንድ አይን እማኝነታቸውን የተናገሩ ግለሰብ ለአሜሪካ ድምፅ ገልጠዋል። የወረዳው አስተዳዳሪ በበኩላቸው ድርጊቱ እውነት መሆኑን ገልጠው ጠላት ያሉት ወገን ባስተላለፈው የተሳሳተ መረጃ የተፈጠረ ስህተት ነው ይላሉ። ሁለት የመከላከያ አባላትም በጥቃቱ ህይወታቸውን ሲያጡ፣ ሌላ አንድ ወታደር ደግሞ ቆስሏልም ብለዋል። የህግ የበላይነት እንዲረጋገጥ ጉዳዩ በአግባቡ እየተጣራ ይገኛልም ሲሉ ገልጠዋል። ናኮር መልካ ነው። ከነቀምት ተጨማሪ ዘገባ አለው። በቆንዳላ መሬሱ ቃ ቀበሌ ተኩስ ሲከፈት በቦታው እንደነበርና አብዱል ጃባር መሐመድ የሚባል ወንድሞ በመንግስት ታጣቂ በተከፈተበት ተኩስ እንደተገደለበት የሚናገረው ሸምሱ መሐመድ ባለፈው ሳምንት አርብ በግምት ከቀኑ አስራ አንድ ሰዓት ላይ ተፈጠረ ያለውን እንዲያስታውሳል። ምሳ ለመብላት ብለን ወደ ውስጥ ስንገባ የመንግስት ታጣቂዎች እየሮጡ መጡ። ከመኪና እንደወረዱ ገሚሶቹ ወደ ላይ፣ ሌሎቹ ወደ ታች ሮጡ። ምግብ ቤቱን ከበቡት። ምግብ ቤት ውስጥ ሌሎች አራት የመንግስት ታጣቂዎች ነበሩ። ወገነን እያሏቸው ተኮሱባቸው፣ አንዱም ተመታ። ወንድሜ በአምስት ጥይት ነው የተመታው። የጥቃቱ ሰለባ የሆኑት ሶስቱም የመሬሱ ዕቃ ነዋሪዎች ባለፈው ቅዳሜ የቅብር ስነስርዓታቸው እንደተካሄደ የሚናገረው ሸምሱ የወረዳው ባለስልጣናት ተገኝተው አስተላለፉ ያለውን መልእክትም እንዲህ አብራራል። በቀብር ስነስርዓቱ ላይ መጥተው ስህተቱ የራሳችን ነው፣ ህዝቡን ይቅርታ እንጠይቃለን ሲሉ ነበር። በስምንት መኪና መጥተው ነበር ይቅርታ የጠየቁት። ለተፈጠረው ስህተት በባህሉ መሰረት እርቅ እናካሄዳለን ነው ያሉት። ሸምሱ እንደሚለው በራሳና ቀነኒሳ የሚባሉ ሌሎች ሁለት ሰዎች ምግብ ቤት ውስጥ የነበሩ ሲሆን በተከፈተው ተኩስ ህይወታቸው አልፏል። ሌሎች ሶስት ሰዎች ደግሞ ቆስለው በቤጌ ሆስፒታል የሕክምና ክትትል እየተደረገላቸው ነው ሲል ተናግሯል። መሐመድ አህመድ፣ ሌላው የአይን እማኝ ተኩስ ሲከፈት ተደብቆ ሲያይ እንደነበር በመግለጽ ከውጭ የመጡ የመንግስት ታጣቂዎች ምግብ ቤት ውስጥ በነበሩት ሰዎች ላይ ተኩስ የከፈቱት የኦሮሞ ነጻነት ግንባር ታጣቂዎች መስለዋቸው ነው ይላል። አራት የመንግስት ታጣቂዎችም በዚሁ ተኩስ ቆስለዋል ሲል ተናግሯል። የቆንዳላ ወረዳ አስተዳዳሪ አቶ በለጠ ሞገስ በመሬ ሱቃ ተከሰተ ስለተባለው ግድያ ለአሜሪካ ድምፅ አብራርተዋል። የተፈጠረው ነገር እውነት ነው። በተሳሳተ መረጃ ነበር ግጭቱ የተፈጠረው ከተማ ውስጥ ችግሩን ለመፍጠር ታስቦበት የተደረገ ነገር ግን አልነበረም። በከተማው የእውነት ታጣቂዎች እንደሚንቀሳቀሱ እሳቸው ጠላት በሚሉት አካል በተላለፈው የተሳሳተ መረጃ ከሌላ ቀጠና የመጣው የመንግስት ታጣቂ በከፈተው ተኩስ ሁለት የመከላከያ ሰራዊት አባላት ህይወታቸው እንዳለፈና አንድ መቁሰሉን የተናገሩት አስተዳዳሪው የሕግ የበላይነትን ለማስከበር ሲባል ጉዳዩ በአግባቡ ተጣርቶ ወንጀሉን የፈጸሙት ተጠያቂ ይሆናሉ ብለዋል። የዞኑ ማዘዣ ማዕከል አስተባባሪ አቶ ደጀኔ ገብረ ማርያም በመንግስትና የአባገዳዎችንና ሀደሲንቄዎችን እንዲሁም ምሁራን ያቀረቡላቸውን እርቅ ባልተቀበሉ በዞኑ የሚንቀሳቀሱ የኦነግ ታጣቂዎችን በተመለከተ የመንግስት እቅድ ምንድን ነው? በማለት ለአነሳነው ጥያቄ ተከታዩን መልስ ሰጥተውናል። በእኛ በኩል እንደ መንግስት በአካባቢው ላይ እንዲሳካት ማንኛውም የመንግስት የታጠቀ ኃይል የመጀመሪያ ስራው በአካባቢው ካሉ አስተዳደር ሰዎች፣ በአካባቢው ካሉ ካድሬዎች ጋር ለህዝቡ ተደጋጋሚ የተለያየ የህብረተሰብ ክፍል ተደጋጋሚ ውይይት ተደጋጋሚ የግንዛቤ ማስጨበጫ ቅስቀሳ ተደርጓል። ምን እንዲሆን ህዝቡ ብዙ አካባቢ መሄድ እንደሌለበት ለነሱ የሚያደርገውን ድጋፍ እና ጥንቃቄ እንዲያደርግ እንቅስቃሴ ይሄ በየጊዜው የግንዛቤ ማስጨበጫዎች እየተሰጡ ነው እየተደረጉ ነው ያለ ብዙ ማድረግ ያለበት ይህንን የመከላከልና የመታገል የህዝቡ ኃላፊነት ነው የሚሆኑ መንግስት ግን ህግና ስርአትን ህዝቡ ድረስልኝ እያለኩ ነው እየተገደልኩ ነው እየተቃጠልኩ ነው የሚለውን ህዝቡ ሰምቶ ህግና ስርዓትን ለማስከበር የሚወስደውን እርምጃና እንቅስቃሴ ይቀጥላል መንግስት። የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረን በበኩላቸው የኦነግ ታጣቂዎችን ጉዳይ ከአንድ ወር በፊት ለአባ ገዳዎች አሳልፈው መስጠታቸውን ገልጸው ተከታዩም ብለዋል። ጦርነት፣ ግድያ በህዝባችን ላይ እየተፈጸመ ነው ያለው። ኃላፊነቱን የወሰዱት የገዳ አባቶች የደረሱበትን ይፋ አላደረጉም ወይ ጨርሰናል አላሉም። በዚህ መካከል እኛ የኦነግ ሰራዊትን በተመለከተ የምንለው ነገር የለም። ነገር ግን ህዝባችን በመንግስት ታጣቂዎች እያለቀ እንዳለ፣ በማዘዣ ማዕከሉ ስር እንደሚተዳደር እና ግድያም በህዝቡ ላይ እየተፈጸመ እንዳለ እንሰማለን። ህዝቡም ያውቀዋል። ከዚህ ውጭ የምንለው ነገር የለንም። በዚህ ጉዳይ ላይ የእርቅ ኮሚቴውን አመራሮች በስልክ ለማናገር ያደረግኩት ጥረት አልተሳካም እንዳገኘው ይዤ የምቀርብ ይሆናል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ናኮርን ለዘገባው እናመሰግናለን። በድሬዳዋ አስተዳደር የሚገኘው የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳደር የመሬት ወረራ ተካሄደብን ይላል። አስተዳደሩ የቤተ ክርስቲያኒቱ ህጋዊ ይዞታ ወረራ ተካሄዶበታል፣ ያንንም አረጋግጫለሁ ይላል ፖሊስ። የተወሰኑ የድርጊቱ ተፈጻሚዎችን ፈጻሚዎችን ይቅርታ በቁጥጥር ስር እንዳዋለ ይናገራል። በሌላ በኩል በድሬዳዋ የሚገኙትን ከ15 ሺህ እስከ 20 ሺህ የሚገመቱ ህገወጥ ቤቶች ከማፍረስ ይልቅ ሌሎች አማራጮችን እያየሁ ነው ብሏል አስተዳደሩ። በተጨማሪ አዲስ ቸኮል ዝርዝሩን ልኳል። ባለፈው ሳምንት ማክሰኞ ባቦዬ ቤተክርስቲያን ግቢ ውስጥ የደረሰውን የሀገረ ስብከቱ ጸሐፊ ሊቀ ትጓን ማትያስ በቀለ እንዲህ ይገልጹታል። ህገወጥ ወጣቶች መጥተው በወረራ ጫካውን መንጥረው እየጠረጉ አጥሩን አፈራርሰው ጫካውን መንጥረው ጭራሽ ቤተክርስቲያኑ ላይ አደጋ ለማድረስ ነበረ። ያሁለት አወራራ አዋት ነው። አንድ ሰዓት ተኩል ሁለት ሰዓት አካባቢ ላይ ከሶስት መቶ እስከ አራት መቶ በላይ የሚሆነው በርካታ ወጣቶች ከመልካ ገብዱ ከገንደ ገራዳ ከገንደ ሎኒ ከጠንገቦ ጭምር የተውጣጡ በርካታ ወጣቶች ናቸው። መጥተው የቤተ ክርስቲያኒቷን ይዞታ መሬት ካርታ ያለውን በህገ ወጥ ለመውረር ሊጨፈጨፉ አጥሩን አስበሰው ሲገቡ ቤተ ክርስቲያን ውስጥ ያሉ ጥበቃዎች ደውል በመደወል ህዝብ፣ ፖሊስም ቀድሞ እንዲደርስ ሆነ። ደውሉን የሰሙ ምእመናን መጡ። መጥተው ያው የመከላከል ስራ ተሰራ። የህግ አካላትም መጡ። የፌዴራል ፖሊስም መከላከያም መጣ። በዛ መሰረት ጉዳዩን ልማት ሊያገኝ ይችሏል። ከአምስት ወር በፊት ቤተ ክርስቲያኗና ሌሎች አቤቱት አቅራቢዎች በመሬቱ ይዞታው ላይ ቅሬታ አቅርበው እንደነበር ያስተዳደሩ የመሬት ልማትና ማኔጅመንት ቢሮ ኃላፊ ዶክተር ደራራ ሁቃ ይናገራሉ። የዛሬ አምስት ወር አካባቢ ቤተ ክርስቲያኗ ማመልከቻ ለመሬት ልማትና ማኔጅመንት ቢሮ ታስገባለች። ማመልከቻው ምንድን ነው? ይዞታዬን እንዲከበርልኝ በህጋዊ መንገድ ያስጉት መሬት እየተወረረ ነው። ሰዎች በህገ ወጥ መንገድ ግቤ ውስጥ ገብቷል። ስለዚህ አስወጡልኝ የሚል ጥያቄ ይዛ ነው ቤተ ክርስቲያኗ የመጣችው። ልክ ይህንን ጥያቄ ተከትሎ ሌላ ቡድን ደግሞ በባለ ጉዳዮች ቀን ሮፋ ጠብቆ ይገባል። ቤተ ክርስቲያን የእኛን መሬት ወራለች፣ እዚያ አካባቢ የምንኖር ሰዎች ቤተ ክርስቲያኗ በህገወጥ መንገድ የኛ መሬት ይዛለች እና አስለቅቁልን የሚል ኮንትራዲክቲንግ የሆነ ሁለት ነገር ይዘው ይመጣል። ጉዳዩን ለማጣራት ግብረ ኃይል ተቋቁሞ የነበረ ሲሆን በውጤቱም መሬቱ የቤተ ክርስቲያን መሆኑን ማረጋገጣቸውን ዶክተር ደራራ ገልጸዋል። በቤተ ክርስቲያኗ ግቢ ውስጥ የተገነቡ ህገወጥ ይዞታዎች እንዲነሱ የተደረገ ሲሆን በሌላ በኩል ዘጠኝ ቤቶች በ2003 የሳተላይት ካርታ ላይ መኖራቸው ስለተረጋገጠ ሌላ ምትክ ቦታ እንዲዘጋጅላቸውና እስከዚያው ቤተ ክርስቲያኗ እንድትታገዝ ተነጋግረው መስማማታቸውን ለዘጠኙ ባለ ይዞታዎችም ምትክ ቦታ እንዲሰጥ ትእዛዝ መተላለፉን ዶክተር ደራራ ተናግረዋል። ባለፈው ማክሰኞ በተፈጠረው የተሳተፉ የተወሰኑ ግለሰቦች በቁጥጥር ስር መዋላቸው የአስተዳደሩ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ዋና ሳጅን ባንተ አለም ግርማ ይገልጻሉ። ማንነታቸው በህግ እየተጣሩ ያሉም ያልተያዙ ግለሰቦች ወደ ቤተ ክርስቲያኗ ቅጥር ግቢ በመግባት የህገወጥ መሬት ወረራ ተግባር ለመፈጸም እንዲሁም በቤተ ክርስቲያኗ ግቢ ውስጥ ከገቡ በኋላ ዛፎችንም ለመቁረጥ ጥረቶችና ሂደቶች ያደረጉበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ፖሊስ አሁን ባለው መረጃ ከዚህ ተግባር ጋር ተያይዞ ሰባት ሰዎች በቁጥጥር ስር ውለዋል። በሰባት ሰዎች ላይ የምርመራ መዝገብ ተደራጅቶ ምርመራዎች በምርመራ ቡድን እየተሰራ ያለበት ሁኔታ ነው ያለው። ሌላው ከዚህ ጋር ተያይዞ በተለይ ችግሩ ዳግመኛ ሊከሰት ይችላል። ከዚህ ጋርም ተያይዞ ባልተገባ መንገድ ወደ ግጭት ሊያመሩ የሚችሉ ሁኔታዎችን ከመቆጣጠር ጋር ተያይዞ ከፌዴራል ፖሊስና ከመከላከያ ጋር በመሆን ተገቢውን ጸጥታና ህግ የማስከበር ስራ በቤተክርስቲያኗ እና በቤተክርስቲያኗ ዙሪያ እንዲሁም ወደ ቤተክርስቲያኗ በሚወስዱ አካባቢዎች ዙሪያ ጥበቃ ዋስትና የመውሰድ ስራ ተከናውኗል። ዋና ሳጅኑ በችግሩ አፈታት ሂደት ምእመናኑ ላሳዩት ትዕግስት አመስግነው ድርጊቱን የሁሉም እምነትና ብሔር ተወላጆች በጋራ ያወገዙት ነው ብለዋል። ሊቀ ትጉሃን ማቲያስ በቀለ አካባቢው በአሁኑ ሰዓት በመከላከያ ሰራዊት ጥበቃ እየተደረገለት ነው ይላሉ። ድርጊቱን እየፈጸሙ ያሉት በሀገሪቱ እየመጣ ያለውን ለውጥ መቀልበስ የሚፈልጉ እኩይ ዓላማ ያላቸው ቡድኖች ናቸው ብለዋል ዶክተር ደራራ የአስተዳደሩ ካቢኔም ለጉዳዩ ልዩ ትኩረት ሰጥቶ አፋጣኝ ምላሽ የሰጠበት ነው ብለዋል። በተያያዘ በአስተዳደሩ የመሬት ወረራ በከፍተኛ ደረጃ ጫፍ የነካ መሆኑን ዶክተር ደራራ አክለው ገልጸዋል። ከ15 እስከ 20 ሺ ገደማ ህገ ወጥ ቤቶች እንደሚገኙ የተናገሩት ዶክተር ደራራ በመፍትሄነት ያሰቡትን እንዲህ ይገልጻሉ። ያሰብናቸውና እያደረግናቸው ያሉ ነገሮች አሉ። የመጀመሪያው ነዋሪው ተጠያቂ ቢሆንም ህገ ወጥ ቤት በመስራትና የመንግስትና የህዝብን መረት በመውረር መንግስትም አስተዳደሩም የራሱ የሆነ ኮንትሪቢሽን አበርክቷል ህገወጥ እንድስፋፋ ስለዚህ በአንዴ ተነስተን ከ15ሺህ እስከ 20ሺህ ቤቶች ተገንብቷል የሚል መረጃ ነው ያለን ኦፊሻል ባይሆንም ስለዚህ በአንዴ ተነስተን እነኚህም ቤቶች በዶዘር ማፍረስ ሌላ ኮንስኩንስ ከማምጣቱም በተጨማሪ ግማሹን የከተማ ክፍል እንደ ማፍረስም ሊቆጠር ይችላል። ስለዚህ ምን አደረግን? ይሄ ነገር በጥናት በደንብ ተመርምሮ ከመፍትሄው ጋር ለካቢኔ ቀርቦ ካቢኔ ውሳኔ ሊሰጥበት ይገባል። ውሳኔው ወቅታዊ ሁኔታን ያገናዘበ፣ የፖለቲካ ሁኔታን ያገናዘበ ተጠያቂነትን በአስተዳደሩ አካላት ጭምር ሊያመጣ የሚችል ነገር ግን የከተማዋን ፕላንም በጠበቀ መልኩ የሚወሰን ውሳኔ ያካተተ ጥናት እንዲጠና የጥናት ቡድን አቋቁመን ቤት ለቤት መረጃዎች እየተለቀሙ ጥናት እየተጠና ነው። ይሄ ጥናት ከ2003 ዓ.ም ም እስከ 2010 ማዕከል የተሰሩ ሕገወጥ ግንባታዎችን የሚያካትት ጥናት ነው። ከ2010 ጀምሮ እስከ 2011 እስካሁን ድረስ የተገነቡት ሙሉ በሙሉ መፍረስ አለባቸው የሚል አቅጣጫ ተይዟል ማለት ነው። ጥናቱ እነሱን አያካትትም። በጉዳዩ ላይ የፊታችን ረቡ ዝርዝር ማብራር እንደሚሰጡ ተገልጿል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና አዲሱ አበበንን ከምሽቱ ሶስት ሰዓት ከአርባ ደቂቃ ሆኗል። ኢትዮጵያና አካባቢዋ የእኛ ሰዓት ከቀኑ 8 ሰዓት ከአርባ ከአርባ ይላል። ሁለተኛውን አጋማሽ ስርጭት እየጀመርን ነው። ቀዳሚው ሳምንታዊ የስፖርት ክፍለ ጊዜ አዘጋጅና አቅራቢዎች ሰሎሞን ክፍሌና ከአዲስ አበባ ግርማቸው ከበደ እንደምናመሽታችሁልናል። የተከበራችሁ አድማጮቻችን በቻይናው የቤቨርሊ ውሺ ሙሉ ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ አሸንፈዋል። በሚላን ኢጣሊያው ግማሽ ማራቶን ኬንያውያን በተመሳሳይ ውጤት አጠናቀዋል። የእግር ኳስ ዜናም ይዘናል። አብራችሁን ቆዩ። የቻይናውን ሙሉ ማራቶን ዜና ላስቀድም። በጠቅላላው ሰላሳ ሦስት ሺህ ሯጮች ተሳትፈውበታል። በትላንቱ ቤቨርሊውሺ ማራቶን ስድስተኛ ዓመቱን በያዘው በዚህ ውድድር ብዙ አዳዲስ ሬኮርዶች ተመዝግበዋል። በሙሉ ማራቶኑ ከሮጡ ሀያ ሺህ ሰዎች መካከል 740ዎቹ ከሦስት ሰዓት በታች ገብተዋል። በ2018ቱ የሻንግሃይ ማራቶን ብሔራዊ ሬኮርዱ 720 እንደነበር ሲታወስ ዘንድሮ ተሻሽሏል። እናም በዚህ በትላንቱ ሙሉ ማራቶን በወንዶቹም በሴቶቹም ድል የተቀዳጁት የኢትዮጵያ አትሌቶች ሲሆኑ እነርሱም በወንዶቹ ነገው አስናቀ ዱብሬ በሴቶቹ ደግሞ ፀሐይ ገብሬ ጌቲሶ ናቸው። ሁለቱም የስፍራውን ክብረ ወሰን ሰብረዋል። ትናንት 21021ና 22806 አስመዝግበዋል። የወንዶቹን ግማሽ ማራቶን የግሉን ፈጣን ጊዜ በማጻፍ በ20525 ያጠናቀቀው ቻይናዊው የኪንግሃይ ክፍለ ሀገር ሯጭ ጃይ ረንጄ ነው። ወደ ኢጣሊያው የሚላን ግማሽ ማራቶን ዜና ስናልፍ እንዳልኩት በሁለቱም ጾታ ያሸንፉት ጠንካሮቹ የኬንያ አትሌቶች ናቸው። እንዲያውም በወንዶቹ ከአንደኛ እስከ አራተኛ ያለውን ስፍራ ተከታትለው በመግባት ተደናቂነትን አትርፈዋል። በሴቶቹ ግን መሠረት መልካ የሁለተኝነቱን ቦታ ወስዳ ኬንያውያኑ በሁለቱም ጾታ ከአንድ እስከ አራት ያለውን ቦታ እንዳይወስዱ አደናቅፋለች። ለመዘርዘር በወንዶቹ አንደኛ ቪንሰንት ሬሪሞ አንድ ሰዓት ከአስር ሴኮንድ፣ ሁለተኛ ጃይሩስ ቢሬክ ኪፕቾጌ አንድ ሰዓት 32 ሴኮንድ፣ ሦስተኛ ፖል ቲዮንጂች 1 ሰዓት 2 ደቂቃ ከ07 ሴኮንድ። የሴቶቹን በአንደኝነት ያጠናቀቀችው ዝነኛዋ ፕሪስካ ጄፕቱናት 1 ሰዓት 8 ደቂቃ 26 ሴኮንድ ወስዶባታል። ሁለተኛ መሠረት መልካ 1 ሰዓት 10 ደቂቃ ከ39 ሴኮንድ፣ ሦስተኛ ሉሲ ማሩጊ ዋምቡዊ 1 ሰዓት 11 ደቂቃ ከ47 ሴኮንድ። በኢትዮጵያ ሦስተኛው አገር አቀፍ የትምህርት ቤቶች ስፖርት ውድድር ባሳለፍ ነው ቅዳሜ በትግራይ ክልል አዘጋጅነት መቀሌ ከተማ ተጀምሯል። በመክፈቻው ሥነ ሥርዓት ላይ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ባደረጉት ንግግር የስፖርቱ ተሳታፊዎች የሰላምና የፍቅር አምባሳደሮች ሆነው እንዲያገለግሉም ጥሪ አስተላልፈዋል። የመቀሌው ዘጋቢያችን ሙሉጌታ አጽብሃ ተከታዩን አድርሶናል። ስፖርት ሰላምንና መረጋጋትን ለማስፈን የሚኖረው ጠቀሜታ በእጅጉ የላቀ ነው። ሰላም ደግሞ የሁሉም ነገር መክፈቻ ቁልፍ እንደሆነ ይታወቃል ብለዋል። ሰላም ከሌለ ምንም ነገር አይኖርም። በአሁኑ ወቅትም የሰላም ጉዳይ ለሀገራችን ትልቅ ፈተና ሆነዋል ሲሉ ምክትል ርዕሰ መስተዳድሩ ተናግሯል። በትግራይ ክልል ያለው ሰላም የተገኘው በአጋጣሚ ሳይሆን በክልላችን ህገ መንግስቱን በማክበር ሁሉም ብሔር ብሔረሰቦችና ህዝቦች በነፃነት የሚንቀሳቀሱበት የሚሰሩበትና የሚኖሩበት ሁኔታ አጠናክሮ በማስቀጠል ነው። የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ በበኩላቸው የትምህርት ቤቶች ስፖርት ውድድሩ ተሳታፊ ወጣቶች የየአካባቢያቸውን ባህል ቋንቋና ታሪክ በመለዋወጥ የመከባበር ባህላቸውን እንዲያሳድጉ ለማጠናከር እንጂ አሸናፊ አሸናፊና ተሸናፊ ለመለየት መሆን የለበትም ብሏል። ይህን ታሪካዊ ስፖርት ውድድር የ28 ሚሊዮን ተማሪዎች የ633 ሺህ መምራን ውጤትን ማጠናቀሪያ ፕሮግራም ስለመሆነ ይህን ታሪካዊ የስፖርት ውድድር በተሳካ ሁኔታ እንዲካሄድ በተለይም ደግሞ ከክልል በታች ያሉ ውድድሮችን በመምራትና እነሆ እነዚህን 3500 ተማሪዎች አስተባብረው እዚህ ላበቁን ለሀገራችን 633 ሺህ መምህራን፣ ርዕሳነ መምህራን፣ ሱፐርቫይዘሮች፣ እና ተማሪዎቻቸውን አበረታተው ለላኩ ወላጆች በስፖርት ዝግጅቱ ኮሚቴ ስምን ላመሰግን እንፈልጋለሁ። እስከ መጋቢት 28 2011 ዓ ም ድረስ በሚቆየው በዚህ ሀገር አቀፍ የትምህርት ቤቶች ውድድር 3500 በላይ ስፖርተኞች እየተሳተፉ ይገኛሉ። በሀያ ስፖርት አይነቶች በሚካሄደው ውድድር በበጀት ችግር ምክንያት ሶማሌ እና ቤንሻንጉል ጉሙዝ ክልሎች እንዳልተሳተፉ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽበሃ መቅለም። ሙልጌታ ጽበሃን አመሰግናለሁ። ለእግር ኳሱ ስፖርት ዜና ደግሞ ወደ አዲስ አበባ እንሄዳለን። በኢትዮጵያ ፕሪምየር ሊግ 17ተኛ ሳምንት ጨዋታ መሪው መቀሌ ሰባ እንደርታ ነጥብ ጥሏል። ቅዱስ ጊዮርጊስ ወደ መሪነቱ ተመልሷል፤ ይለናል ግርማቸው ከበደ። መቀጠል ትችላለህ ግርማቸው። በትግራይ ስታዲየም የተደረገው የመቀሌ ሰባ እንደርታና ወልዋሉ አዲግራት ዩኒቨርሲቲ ጨዋታ አንድ ለአንድ ተጠናቋል። ጎል በማስቆጠር ቀዳሜ የነበረው በሁለተኛው ዙር ዮሐንስ ሳህሌን አሰልጣኝ አድርጎ የቀጠረው ወልዋሎ ነው። እኔው ካሳሁን ለቢጫ አለባሾቹ ኳስና መረብን አገናኝቷል። ለገብረ መድን ኃይሌው መቀለ ደግሞ ያሬድ ከበደ ያቻነቷን ጎል አስቆጥሯል። ውጤቱ የሊጉን መሪ መቀለን ከአስር ተከታታይ የሊግ ድሎች በኋላ ነጥብ እንዲጥል አስገድዷል። አሰልጣኝ ገብረ መድን ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሃን በሰጡት አስተያየት ቀጣይ ጨዋታዎችንም ልንሸነፍ እንችላለን። ሻምፒዮን የሚያደርገን ግን አጠቃላይ ውጤታችን ነው በማለት አቻ መውጣታቸው ለሻምፒዮንነት በሚያደርጉት ጉዞ ላይ ተጽዕኖ እንደማይኖረው ተከራክረዋል። በአስራሰባተኛው ሳምንት ሌላ ጨዋታ ቅዱስ ጊዮርጊስ ወደ አሸናፊነት ተመልሷል። ባለፈው ሳምንት በባህር ዳር ከተማ የተሸነፈው ቅዱስ ጊዮርጊስ አወዛጋቢ ዳኝነት ውሳኔዎችና የደጋፊዎች ስርዓት አልበኝነት በታየበት ጨዋታ አዳማ ከተማን አንድ ለዜሮ አሸንፏል። ለቅዱስ ጊዮርጊስ የማሸነፊው አንጎል ያስቆጠረው ጌታነ ከበደ ነው። በጨዋታው የአዳማው አንበል ምኞት ደበበ ያልተገባ ባህሪ ያሳይታል በሚል በሁለት ቢጫ ከሜዳ ተሰናብቷል። የአዳማ ከተማ ደጋፊዎች ደግሞ ጎሉ የተቆጠረው ከጨዋታው ውጪ በሆነ ሂደት ነው በሚል ወንበር ወደ ሜዳ ወርውረዋል ከፖሊስም ጋር ተጋጅተዋል። ጉዳት የደረሰባቸው ደጋፊዎችም አሉ። የአዳማ ከተማ ቡድንም ለጨዋታው ኮሚሽነር ክስ አስመዝግቧል። የቅዱስ ጊዮርጊሱ አሰልጣኝ ስቴዋርት ሃል፣ ተጫዋቾቼ ከጫና እንዲወጡ ድሉ ያስፈልገን ነበር ብለዋል። የአዳማ ከተማው አሰልጣኝ ሲሳይ አብርሃ በበኩሉ፣ ደጋፊዎቻችን በመጎዳታቸው ጨዋታውን ለማቆም አስበን ነበር፤ ሆኖም የሚከተለንን ቅጣት ስለምናውቅ ሀሳባችንን ቀይረናል ብለዋል ከጨዋታው በኋላ በሰጠው አስተያየት በሌሎች ጨዋታዎች ደቡብ ፖሊስ ድሬዳዋ ከተማን አንድ ለዜሮ በማሸነፍ በአዲሱ አሰልጣኝ ገብረ ክርስቶስ ቢራራ እየተመራ የማሸነፍ ጉዞውን ቀጥሏል። በሳምንቱ ትልቅ ድል ያስመዘገበው ጅማ አባጅፋር ሲሆን ከሜዳው ውጪ መከላከያን አራት ለዜሮ አሸንፏል። ስሁል ሽረ ባህር ዳርን አንድ ለዜሮ ሲረታ፣ ሐዋሳ ከተማ ከፋሲል ከነማ ሁለት ለሁለት ተለያይተዋል። የኢትዮጵያ ቡናና ደደቢት ጨዋታ ደግሞ ላልተወሰነ ጊዜ ተራዝሟል። ሊጉን መቀለ ከ17 ጨዋታዎች በኋላ በ39 ነጥብ ሲመራ ሲዳማ ቡናና ቅዱስ ጊዮርጊስ ይከተሉታል። ወላይታ ድቻ፣ ስሁል ሽረና ደደቢት ደግሞ ወራጅ ቀጠና ውስጥ ይገኛሉ። ዛሬ ምሽት በአዲስ አበባ ስታዲየም በተደረገ የ17ኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታ ሲዳማ ቡናና ወላይታ ድቻ አንድ ለአንድ ተለያይተዋል። ጎሎቹን ለሲዳማ ቡና ግርማ በቀለ፣ ለወላይታ ድቻ ደግሞ አላዛር ፋሲካ ማስቆጠራቸውን ግርማቸው ከበደ ከጥቂት ጊዜ በፊት በላከው ኢሜይል አስታውቆናል። እናመሰግናለን። ለዛሬው በዚሁ እናጠናቀቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን። ሰለሞንን፣ ግርማቸውን እና ሙልጌታን እናመሰግናለን። አድማጮች፣ አሁን አፍሪካ ነክ ርዕሶች አድዋ ፓን አፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመመስረት ከሁለት ዓመታት በፊት የመሰረት ድንጋይ ቢጣልም የግንባታው ሥራ አልተጀመረም። እስካሁን በዝግጅት ደረጃ ብዙ ሥራዎች እንደተከናወኑ ከዋና የግንባታው ኮሚቴ አባላት አንዱ በመቀለ ዩኒቨርሲቲ የቅርስ ጥበቃ ትምህርት ክፍል ተባባሪ ፕሮፌሰር ዶክተር አየለ በከሪ ባለፈው ሰኞ በቀረበ የመጀመሪያ ክፍል ቃለምልልስ ገልጠውልናል። በቅርቡ በተከበረው 123ኛ የአድዋ ድል መታሰቢያ በዓል የትግራይ ክልል አስተዳደር 250 ሚሊዮን ብር ለግንባታው መለገሱና የአዲስ አበባ ከተማ አስተዳደርም 10 ሚሊዮን ብር መስጠቱ ተገልጧል። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሥልጣን ላይ በነበሩበት ጊዜ ፌዴራል መንግሥት 200 ሚሊዮን ዶላር እንደሚሰጥ ቃል ገብተው ነበር። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ዛሬ በምታቀርበው ሁለተኛ ክፍል ዶክተር አየለን አናግራለች። ዩኒቨርሲቲው ገና ባይገነባም በአክሱም ዩኒቨርሲቲ ተባባሪነት የድረ ምረቃ ፕሮግራም መጀመር ይቻላል የሚለውን ሐሳብ መሠረት አድርጋ ስታበቃ፣ ተስፋና ፍላጎቱ እንዳለ ሆኖ ትምህርቱን አሁን ለመጀመር የሚያስችል ሁኔታ አለን ስትል ለዶክተር አየለ ጠይቃለች። ዶክተር አየለ ይመልሳሉ። በደንብ የሚያስችል ሁኔታ አለ። ይህንን የምናገረው አንደኛ ትምህርቱ ታሰበው ባለሙያ ከመሆን አንጻር ነው የምናገረው እና በተለይ በቅርቡ ወደ አሜሪካ በሄድኩበት ጊዜ የሚያስፈልጉትን በተለይ ለማስተር ፕሮግራም ለመጀመር የሚያስፈልጉትን የተለያዩ ኮርሶች ከተለያዩ ዩኒቨርሲቲዎች ሰብስቤ አምጥቻለሁ። ሁለተኛ ድርጅቶች አሉ፣ ፈቃደኛ ሆነው እነሱ ጋር ያሉትን መጽሐፍት በተለይ ዲጂታላይዝድ የሆኑትን መጽሐፍ ወይም በኤሌክትሮኒክ የተቀመጡትን መጽሐፍ ከዚያው በቀጥታ አክሴስ ለማድረግ የሚቻልበትን መንገድ ሊያዘጋጁልን እንደሚችሉ በደንብ ነግረውናል እና በቂ ማቴሪያል አለ። ኮርስ ከሪኩለም ድራፍ እንትን ሆኗል ረቋን እና ቢያንስ ቢያንስ አንድ ወይ ሁለት የማስተርስ ፕሮግራም ለመጀመር የሚያስችል ሁኔታ አለ። ይህንን ስናገር ደግሞ ዝም ብዬ ቅድም እንዳልሹ በፍላጎት ወይ በምናምን ሳይሆን አንደኛ ከልምዱ ሁለተኛው የተሰበሰበው ማቴሪያል አንጻር ነው እና ይህን ደግሞ የግድ እዛ ቦታው ላይ መጀመር የሚያስፈልግ አይመስለኝም። የእኔ ግምት ነው። ምክንያቱም እንዳልኩ የሀያ ደቂቃ መንገድ ነው አክሱም ከአድዋ። ሁለተኛ የማስተርስ ፕሮግራም የትም ቦታ ሆነው ተማሪዎች ሊማሩ ይችላሉ። እነሱን ጋይድ የሚያደርጉ የሚመሩ ባለሙያዎች ኤክስፐርቶች እስካሉ ድረስ የትም ቦታ ሆነው ሊማሩ ይችላሉ እና እነዚህን ነገሮች እንደዚህ ቶሎ ካላቀላጠፍን ናቸው ነገር ሲጓተት እንግዲህ ድንጋይ ከተጣለ የፋውንዴሽኑ ድንጋይ የመሰረቱ ድንጋይ ከተጣለ ሁለት አመት ሆነው ማለት ነው። አሁን ኤፕሪል ሚያዝያ ሲመጣ ሁለት አመት ሆነው ማለት ነው እና ነገሮች ይጓተታሉ። በተለይ ደግሞ አድዋ በጣም ፕሮግራሙን ይፈልጉታል፣ ደግፈውታል፣ በብዙ መንገድ አሳይተዋል ድጋፋቸውን እና እነሱም አንድ ተጨባጭ የሆነ ነገር አድዋውን በሚመለከት ተጨባጭ የሆነ ነገር መሬት ላይ ያረፈ የለም እና እነሱም ትንሽ ቅሬታ አለ እና ይሄንን ሁሉ ደማምረን ነገሩ ሞሜንተሙን ሳይለቅ ወይም ደግሞ እንቅስቃሴውን ሳይለቅ ወደፊት የሚጓዝበትን መስራቱ እና አሁን በቅርብ ከትግራይ ርዕሰ መስተዳደር ጋር ያደረግነውም ስብሰባ በጣም ተስፋ ሰጪ ነው። ምክንያቱም ሁሉም ፍላጎት ያለው ይሄ ነገር እንዲጀመር ነው። ሌላው ደግሞ ምንድን ነው? አድዋ የህብረታችን የአንድነታችን ምሳሌ ስለሆነ የዛ መገለጫ ቋሚ ነገር መሰራቱ መኖሩ ለሁላችንም ጠቃሚ ነው። ለሀገሪቷም ውስጥ ላለው ይሄ እንደው የጎጥና የወገንተኝነትን ትንሽ ሊያበርደው የሚችል ተምሳሌት ነው ብዬ አስባለሁ። አሁን እንግዲህ በሚቻላችሁ የሚቻላችሁን ለማድረግ በዚህ መልክ ጀምራችሁ ስራችሁን ልታቃኑ ትችሉ ይሆናል። ለወደፊት ግን በሰፊው ሲታይ እንዴት ነው ተስፋው? እንዴት ነው ዓላማውስ? እንዴት ነው በሰፊው ያንን የአድዋ ፓን አፍሪካን ዩኒቨርሲቲ ለመስረት ያነሳሳችሁ ዓላማ ግቡ መምታት ላይ ምን ያህል ይመስሎታል? የእኔ ግምት በጣም እያደገ እየተጠናከረ እየተስፋፋ የሚሄድ ነው ብዬ ነው እኔ። የእኔ ግምት እንደዚያ ነው። ምክንያቱም አንደኛ የአፍሪካ ህብረት ሙሉ ድጋፍ አለን እንዳልኩሽ፣ ከአፍሪካ ህብረት ጋር በቅርቡ የስምምነት ሰነድ እንፈራረማለን። ሁለተኛ መንግስትም እንዲሁ ተመሳሳይ አቋም አለው ብለን ነው የምንገምተው። እንዳልኩሽ አሁን እየጠበቅን ነው ያለ ነው በተስፋው። በቶሎ ስራ ላይ እንደሚውል እርግጠኛ ነኝ። ሌላው ባለፈው ሚያዚያ ባደረግነው የዓለም አቀፍ ስብሰባ ላይ አይተነዋል። ከአውሮፓ ከአሜሪካ፣ ከአፍሪካም ከተለያዩ ሀገሮች ናቸው መልእክተኞች የመጡት እና ሁሉም ፍላጎታቸው ይህንን ዩኒቨርሲቲ ለመርዳት ለማጠናከርና ወደፊት ለማድረግ እንዲገሰግስ ለማድረግ ነው። ይህንን በደንብ በግልጽ አይተናል። እንግዲህ አሁን ለምሳሌ ከመንግስት ጋር ያለው ግንኙነትን በቀጥታ እንዲሆን የምንፈልገው ምንድን ነው? አካውንት ያስፈልጋል። የባንክ አካውንት መፍጠር ያስፈልጋል። እርግጥ የሎካል ባንክ አካውንት አለን፣ ግን ብሎክ አካውንት የለንም። ለምሳሌ ፎረን ዶኔሽን ምናምን የምንቀበልበትን ገና እሱ ስራ ላይ አልዋለም። እና እነዚህ እነዚህን ነገሮች ልናደርግ የምንችለው የመንግስት ድጋፍ ሲኖር ነው። እና ያ በጣም ወሳኝ ነው። መሬት ላይ ብዙ ነገሮችን ለማስቀመጥ ወሳኝ ነው እና ያ እንደሚሆን እኛም እንግዲህ በተቻለ መጠን በተዘዋዋሪም ሆነ በቀጥታ መንገድ ያ ሁኔታ ከመንግስት ጋር ያለን ግንኙነት ግልጽ በሆነ መንገድ እንዲቀጥል፣ እንዲጠናከር የሚያደርጉትን ሁኔታዎች ለመፍታት ጥረት እናደረጋለን። እሺ፣ እንግዲህ ዶክተር አየለ በከሬ እስካሁን ያላነሳ ነው ለመናገር የሚፈልጉት ነገር ካለ ወደ ማገባደድ ነንና፣ እንግዲህ እኔ ቢቸው ያው በፈቃደኝነት ነው ይሄን ስራ የሚሰራው፣ ስለማምንበትም እና ደግሞ ይሄ መደረጉ ብዙ ጥቅም አለው ብዬ ስለማምን የራሴንም የትምህርት ልምድ ለማካፈል በሚል መንፈስ ነው በፈቃደኝነት ነው የሚሰራው። እና ይሄ አድዋ ቀላል ነገር አይደለም። አድዋ ቀና ብለን እንድንሄድ በነጻነታችን የምንኮራ የሌሎች ማሪያ እንድንሆን ያስቻለን ነው እና ያ አድዋ ትልቅ ግዙፍ ነው። የአስራ ዘጠነኛው መጨረሻ ክፍለ ዘመን መቶ ክፍለ ዘመን በዓለም ላይ የተደረገ ዋና ታሪካዊ ድርጊት ነው እና ያንን የሁላችንም ንብረት ነው። የሁሉም ንብረት ነው። የመላው ኢትዮጵያ፣ የመላው አፍሪካ የተጨቆነ ህዝብ በሙሉ ንብረት ነው እና ያንን ንብረት ወደ ዘላቂነት ወደ ቋሚ ዘላቂነት ለመቀየር የሚያስችለን የትምህርት ተቋም በመፍጠር ነው። በተለይ የከፍተኛ ትምህርት ተቋም በመፍጠር ነው እና ያንን በመገንዘብ ሁላችንም ድርጅትም ሆነ ግለሰብም ሆነ ሁሉም ይሄ ነገር ቶሎ ስራው እንዲጀምር ትብብራቸውን እንዲያደርጉልን ምኞቴ ነው። እሺ። እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። እኔም እድሉ ስለሰጠኝ በጣም አመሰግናለን። አዳነችን ለዝግጅቷ እናመሰግናለን። አድማጮች፣ አሁን ማስታወሻ ስለ አሜሪካ ድምፅ የሳተላይት ስርጭት። የተከበራችሁ የአሜሪካ ድምፅ አድማጮች እና ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ የናይል ሳት ስርጭታችን ለተወሰነ ጊዜ አድማጭ ዘንድ እንደማይደርስ አረጋግጠናል። ለተፈጠረው መስተጓጎል ቀደም ብለንም ጠይቀናል። አሁንም ይቅርታ እየጠየቅን ባለሙያዎችንና የሚመለከታቸውን የሥራ ኃላፊዎች በተሻለ ፍጥነት ችግሩን ለመፍታት እየሠሩ እንደሆኑም ልንገልጥ እንወዳለን። የአየር ስርጭታችን ታዲያ በአጭር ሞገድ በ22 እና በ25 እንዲሁም በ31 ሜትር ባንዶች ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፈውን የጋቢና ፕሮግራም ጨምሮ በ49 ሜትር ባንድ እንዲሁም በፌስቡክ በቀጥታ የሚሰራጩ በመሆናቸው ፕሮግራሞቻችንን በሚቀላችሁ መንገድ በመከታተል አብራችሁ እንድትቆዩ እንጠይቃለን። ሁሉን አቀፍ ለሆነ ለሚዛናዊና ትክክለኝነቱ ለተረጋገጠ መረጃ የምንጊዜ ምርጫችሁ የአሜሪካ ድምፅ ይሁን። ከታላቅ አክብሮት ጋር የአሜሪካ ድምፅ አድማጮች፣ አሁንም ሌላ የፕሮግራም ማስታወሻ አለን። ሀገራችን ውስጥ የተፈጠረው የፖለቲካ አየር ውጥረት አለ። በዚህ ውስጥ አንድም ሳይሆን አስር ሰው ተከታይ ያለው ቤተሰቡንም የሚመራ ቢሆን በጣም በጥንቃቄ መራመድ አለበት። እያንዳንዳችን ከአንደበታችን የሚወጣው ነገር እሳት እየጫረ እንደሆነ መረዳት አለብን። እና እኔ ከዚህ ከሰብአዊ አገልግሎት በተጨማሪ ኢትዮጵያውያን ለምንጽፈውና ለምንናገረው ነገር ኃላፊነት ካለሰን በሀገራችን ላይ ለሚመጣ ጥፋት እያንዳንዳችን ማስተዋጽኦ እንዳለን ማወቅ ያስፈልጋል እላለሁ። አርቲስት ታማኝ በየነ ነው። በምዕራብ ጉጂና ጌዴኦ ዞኖች ግጭት ቀዬውን ጥሎ እንዲበተን የተገደደው ቁጥሩ ለበዛ ህዝብ ደራሽ ወገን እርዳታ በማሰባሰብ ላይ የሚገኘውንና በሊቀመንበርነት የሚመራውን ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘውን የጋራ ግብረ ኃይል ባለፉት አስር ቀናት ውስጥ የአንድ ነጥብ ሁለት ሚሊዮን አንድ ሚሊዮን ሁለት መቶ ሰባ ሶስት ሺ አራት መቶ ሀምሳ አምስት ዶላር መሆኑን ያመለክታል። አሁን በሰዓቱ ይህንኑ መነሻ በማድረግ በአሁኑ ወቅት በኢትዮጵያ በሚታየው የፖለቲካ መስቀልቀል ዙሪያ በተካሄደ ቃለ ምልስ ለቀረበለት ጥያቄ ከሰጠው ምላሽ የተወሰደ ነው የሰማችሁት። ባለፈው አርብ ጀምር ያደረግነውን ቃለ ምልስ ታዲያ አድማጦች በነገው ምሽት ሰፋ አድርገን እናቀርባለን። አሁን ወደ ማጠቃለያው እናምራ። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት እስካሁን አራት ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም